ከማህበረሰብ ለማህበረሰብ ጥንታዊቷን የሐረር ከተማ ልዩ የሚያደርጋት ከሰባተኛው ክፍለ ዘመን አንስታ ዘመን ማሸምገሏ፣ በዩኔስኮ የዓለም ቅርስነት መመዝገቧ፣ የንግድና የእስልምና እምነት ሊቀ ሊቃውንት መቀመጫ ብቻ መሆኗ ሳይሆን የከበሩ ባህላዊ እሴቶቿም ዋነኛ መለያዋ በመሆናቸው ነው። የምስራቅ ኢትዮጵያዊቷ ከተማ ባሸበረቁ ህብረ ቀለማት የተንቆጠቆጡ በእጅ ሥራ ጥበብ የላቀ ክህሎትን የሚያንጸባርቁ የፈጠራ ሙያ ማሳያና የባህላዊ ማንነት መለያ የሆኑት ያሌላ ስፌቶቿ ደምቀው ጎልተው የሚታዩባትም ጭምር ናት። በሜልበርን አውስትሬልያ ነዋሪ ከሆኑት የሐረሪ ማኅበረሰብ ተወላጇ የጤና ባለሙያና አንቂ ወይዘሮ ውዳድ ሳሊም ጋርም ለውይይታችን አስባብ የሆንን ይኸው ያለላ ስፌት ባህላዊ ጥበብ ነው። ከጥበብነቱም አልፎ ጎልቶ ልቆ ለቅርስነት በቅቷል። በወይዘሮ ውዳድ ሳሊም አንደበት የተገለጠውም እንዲህ ነው። የሐረሪ ስፌት ከባህላዊ ቅርሶቹ አንዱ ጎላ ብሎ የሚታይ ነው። ብዙ ትኩረት ይሰጠዋል፣ ምክንያቱም አንድ የባህል ቅርጽ ነው ተብሎ ስለሚታምን፣ በተለይም በሐረሪ ኮሚኒቲ ውስጥ በሴቶች ማህበር የሐረሪ የስፌት ስራዎች የተለያዩ ምልክትነት ብቻ ሳይሆን ትርጉምም ጭምር የያዙ ናቸው። ዋነኛዎቹ ጎልተው የሚታዩት የስፌት አይነቶች ምንድን ናቸው? ትርጉማቸውስ ከምን ከምን ጋር የተያያዘ ነው? ትርጉማቸው ጃፓን የሚገኘው ዩኒቨርሲቲ ባደረገው ጥናት አርባ ስፌቶች አሉ ባደሬ ባህል ይላል። ከነሱም አስራ ሁለቶቹ በየቀኑ የምንጠቀምባቸው እቃዎች ሲሆኑ የተቀሩት ደግሞ ለጌጥ ሆነው ሰርግ ወይንም ድግስ አንድ ነገር ሲኖር ለጥቅም ይውላሉ ማለት ነው። ለምሳሌ አሁን እዚህ አጠገባችን ያለው በፎቶ ይታያል ብዬ ነው ማስበው። የሀማት መኦት ይባላል። ልጅቷ ስትዳር ለባሏ እናት ናት ከመውለዷ በፊት የምትሰጠው የስፌት አይነት ነው። እንደዛውም እያንዳንዱ ስፌቶች የራሳቸው የሆነ የስራ ዘርፍ አላቸው ማለት ነው። ለምሳሌ የእጣን ሙዳይ አለ። እንደዚያውም ጌጣጌጥ የሚቀመጥበት ሙዳይ አለ። የልብስ ሙዳይ አለ። ፀጉር ላይ የሚደረግ ጉፍታ የሚባል የሱ የሚቀመጥበት ሙዳይ አለ። እንደዚያም ለእርሻ የሚጠቀሟቸው ትላልቅ ስፌቶች አሉ፣ ከእርሻ ፕሮዳክሽን ሲመጣ። እንደዚያም ለወንዶችም የሻልዳ ሙዳይ የሚባል አለ። ሻልዳ ሙዳይ እንግዲህ ሰው ጠዋት ጠዋት ወንዶች ጺማቸውን ሲላጩ የሚጠቀሙት ብልህ ነገር ነበር ድሮ። እሱ የሚቀመጥበት አንድ አለ። ሌላ ደግሞ የስጋ ስፌት አለ ድሮ ገበያ ሄደው ስጋ ሲያመጡበት የሚያስቀምጡበት እንደዚያ ብዙ ናቸው። አርባ ናቸው ስፌቶቹ። አሁን እንዳነሱት አርባ ያህል ስፌቶች በጥናት እንደተመረኮዘው ወይም እንደተገለጠው አርባ የተለያዩ ስፌቶች አሉ ባህላዊ ማህበረሰብ ውስጥ ከዛ ውስጥ አስራ ሁለቱ እለታዊ ናቸው። እለታዊ የሚባሉት ምን አይነቶቹ ናቸው? በእለት ተእለት የማህበረሰቡ ህይወት ውስጥ አገልግሎት ላይ የሚውሉት ለምሳሌ አፉፍቱም ይባላል እሱ ሩዝ ወይንም ምስር በየቀኑ ካለበት አንዳንድ አሻራ ነገሮች ውስጥ እሱን ፈልፍሎ ለማውጣት የሚያገለግሉ ነገሮች ናቸው። በየቀኑ ይጠቀሟቸዋል። ሌላው ደግሞ የእንጀራ ስፌት አለ ወይም። በአማርኛ መሶብ እንደሚባለው እየእንጀራ አለ። እነሱ በየእለቱ የምንጠቀማቸው የስፌት አይነቶች ናቸው ማለት። ከዛ ውስጥ ቀደም ሲል እንዳነሱት በዚህ በባልና ሚስት ቤተሰቦች መካከል የሚደረጉ ልውውጦች አሉ። ሀማት መዋትን ለምሳሌ ጠቅሰዋል። ከዛ ውጪስ ምን አይነት የስፌት አይነቶች አሉ? በሰርግ ወቅት ወይም ደግሞ በሁለቱ ቤተሰቦች መካከል የሚደረጉ ልውውጦች ልጅቷ ስታገባ ከእሷ ጋር የዛ የምትሄደው ስፌቶች አሉ። እነሱ ቅድም የጠቀስኳቸው ሙዳዮች፣ የጣን ሙዳይ፣ የማስቴካ የሱ ቢሻ ነው የሚባል ባድርኛ የቢሻ ሙዳይ፣ ሌላ ደግሞ የሻልዳ ሙዳይ ለባሏ እንደዚያም፣ ሌላ መሀል ላይ የሚሰቀሉ አሉ። በድሮ ጊዜ አንዳንድ የሚጣፍጡ ነገሮች የሚቀመጡባቸው ውስጣቸው ከስኳር የተሰራ ነገሮች እነሱም ምንም ይዛ ትሄዳለች ማለት ነው። ቤቷ ስትሄድ እሱን እንደ ቤዚክ የቤት ጌጥ ትሰቅለዋለች። በተለይ ጎልቶ ከነኝ ሁሉ ስፌቶች ውስጥ ልዩ ክብር የሚሰጠው ወይም በተለየ መልክ መልእክት ትርጉም ያለው የስፌት አይነት አለ። አሁን አለ ለምሳሌ አፍላላ ኡፋ የሚባል እሱ እንደ ባንክ ነበር። በድሮ ጊዜ ሶስት የተለያዩ በአፈር የተሰሩ የሸክላ ስራዎች አሉ። እሱ ከጓዳው አጠገብ ነው የሚቀመጠው እና እነሱ ላይ የሚከደን ክዳን የአፍላላ አፍላላ ነገሩ ነው። ኡፋ ማለት ክዳን ማለት ነው። እዛ ላይ የሚከደነው በጣም የተለየ ምን ንጋለው። ምክንያቱም አንደኛው ገንዘብ በጣም ቫልዩብል የሆኑ ነገሮች የሚቀመጡበት ነው። እንደዚያውም ሌሎቹም የራሳቸው ስራ አላቸው። ስለዚህ እሱንም ይዛ ነው የምትሄደው፣ አንድ ልጅ ስታገባ እነዚያን አፍላላ ውፋ የሚባሉ ነገሮች እስካሁን ድረስ በባህል ይዘው ነው የሚሄዱት። በአሁኑ ጊዜ እንደ ድሮው ምንም እንኳን ለባንክ እሱን ባይጠቀሙትም ሚኒንጉ ስላለ። ሚኒንጉ ነው ስፌቱን እጅግ በጣም ውድ የሚያደርገው። ብዙ ሺ ብሮች ነው ከፍለው የሚያሰሩት። ወይንም በድሮ ጊዜ ልጅቷ ነበር የምትሰራው ለራሷ እስከምታገባ ድረስ ከታጨችበት እስከምታገባ ድረስ። አሁን ግን ቤተሰቦቿ ይህንን የባህሏን ቅርስ ምልክት ለእሷ ለመስጠት ማለት ነው። ብዙ ሺ አውጥተው እያሰሩላት። ሌላው እንደ ብዙ ጊዜ ለየት ባለ መልኩ የሚነገረው አንዲት የሀሪ ማህበረሰብ ሴት ልጅ ለጋብቻ ስትደርስ ልዩ የሆነ መልእክት የሚያስተላልፍና ያንን ተመልክቶ አንድ ግለሰብ ሽማግሌዎችን ልኮ የልጃቸውን እጅ እንዲሰጡ ለቤተሰቦች መልእክት ለመላከያ መግባቢያ ቋንቋ ሁሉ ሆኖ ይሰራል። በምልክትነት የሚባል ያለ ያስ አሰራሩ እንዴት ነው? የት ምን ይመስላል? ከሌሎቹ ምንድን ነው ለየት የሚያደርገው? አሁን ባነበብኩት ጥናት በተደረገው መሰረት፣ እናም አያቴም በነገሩኝ መሰረት ሀማት ሞት የሚባለው ሲሰቀል የልጅ ሚስት ሴትዮዋ አላቸው ማለት ነው። እሱ የሚሰቀለው በጣም በሚታይ ቦታ ነው። በቀኝ በኩል አሚር ነደባ የሚባል አለ። እሱ ኢንሎዎች ሲመጡ ማለት ነው፣ የወንድ ቤተሰቦች እዛ ጋር ነው የሚቀመጡት፣ እና ልክ ፊት ለፊታቸው ነው የሚሰቀለው ይሄ ነገር እና እንግዶች ሲመጡ ኦኬ፣ ኢንሎ ያላቸው ሰዎች ናቸው እነሱ ብለው እሱን ያያሉ ማለት ነው። ሌላስ ያለገባች ልጅ ወይ ለጋብቻ ዝግጁ የሆነች ልጅስ መኖሯን የሚያመለክትም እኔ ማቀው ምንጣፍ ነው። ያው በአያቴ ቤት የነበረው ትልቅ ምንጣፍ አለ። እሱን በእውነት አደሬ ብሄረሰቦች በፊት ይሰሩት ከነበረ እንጃ፣ ግን ከአፋሮች ነበር የሚያሰሩት፣ እኔ በነበርኩበት እድሜ ማለት ነው። ያንን አፋሮች በግመል ያመጡታል ወደ ሀረር እና እናቶች እሱን ገዝተው ተጠቅልሎ መደቡ ላይ ስትቀመጥ ፊት ለፊትህ ነው ያለው እሱም ትንሹ መደቡ ላይ ስትቀመጥ ማለት ነው። እና እሱን ስታይ ያው ለልጅቷ የሚወጣ እቃ አለ ማለት ነው። ማለትም ለጋብቻ ዝግጁ የሆኑ ሴቶች ቤት ውስጥ አሉ ማለት ነው። አንዳንድ ሁለት ምንጣፍ ታለ ሶስት ምንጣፍ ምንጣፎች ውስጥ የሚሰሩት ልክ የስፌት ስራዎች የሚሰሩበት ነው ወይስ ለየት ባለ ነው? ያ በእርግጥ በአፋሮች አማካኝነት ሰርቶ ተገዝቶ ወይም ታዝዞ የሚመጣ ሊሆን ይችላል። ያኛውስ የሚቀመጠው የት ነው? ቤት ውስጥ ነው ወይስ ከውጭ ነው ወይስ ከ አሁን ቤት ውስጥ ነው የሚቀመጠው። ያደሬ ቤት ካየኸው በጣም ሀይት ያለው ነው። በጣም ረጅም ነው። ውስጡ ከዛፍ የተወሰዱ እንጨቶች አሉ። በጣም ትላልቅ የሆኑ እንጨቶች ናቸው። አንድ ሰው እጁን ወደ ላይ ዘርግቶ የሚደርስበት አይደለም። ሀይት አለው። እዛ ላይ ለብቻው ቤቱ ራሱ ዲዛይኑ ሲሰራ ወንጠፍ መውረጃ የሚባል ቦታ አለው። እዛ ጋር ይቀመጣሉ። እነዚህ ምንጣፎች ዲዛይኖቹ ደግሞ ከስፌት ጋር በጣም ሲሚላር ነው። የሚሰራበት ማቴሪያው ስፌት ከሚሰራበት ጋር በጣም ሲሚላር ነው። እንደዚያውም ውስጡም ዲዛይን ነገሮች አሉት። በርካታ የተለያዩ ወደ አርባ አይነት ስፌቶች ባሉበት ውስጥ ለእያንዳንዱ ለሙዳዊም ሆነ ወይም ለሌሎቹ በጌጥነት ለሚሰሩ ወይም እንደዚህ ለጋብቻ ለስጦታ የሚሆኑ ወይም ለወንዶች እንደዚሁ መጠቀሚያ የሚሆኑ የተለያዩ የስፌት አይነቶች አሉ። ሁሉም በአንድ አይነት በሆነ አለላ ገር ነው የሚሰራው ወይስ ለእያንዳንዱ የተለያየ አለ? ሁለት ህብረ ቀለማት አላቸው። በአብዛኛው በጣም የአይን የሚስቡ በህብረ ቀለም ያሸበረቁ ናቸው። ሙዳዮቹም ሆነ ስፌቶቹ። ና እነዚህንስ ቀለም በመንከር ነው ወይስ በዛው መልክ ተመርጠው የሚመጡ ናቸው? ማቴሪያሎቹ ከምን ከምንድን ነው የሚሰሩት? ማቴሪያሎቹ ከሌላ ስፌት በኢትዮጵያ ውስጥ ካየሁት ለየት የሚያደርገው አንዱ የሚጠቀሙት ከገብስ ከሚበቅልበት ፕላንት ላይ ማለት ነው፣ እዛ ላይ ከሚወጣው የሚያብረቀርቅ እዚህ አገር ስትሮው እንደምንለው አይነት ነገር የሚብረቀርቅ ማቴሪያል አለ እሱን እርድና ውሃ ጋር አንድ ላይ ያፈሉትና እሱ ቢጫ ይፈጥራል። ሌላ ከለር የሚፈጥሩ አሉ። አንዳንዴ ደግሞ መጀመሪያ ቢጫውን አድርገህ ከዚያ በኋላ እንደገና ሌላ ዳይ ተጨምራለ። አብዛኛው የአደሬ ከለር ምርጫዎች ወርም ከለር የሚባሉት ነው። ደመቅ ያለ ኦሬንጅ፣ ቀይ፣ አረንጓዴ ነጭ ባክግራውንድ አለው። አረንጓዴ፣ ቢጫ፣ ቀይ አለው። ከዚያ በኋላ ነጭና ጠቆር ያለ ወይም ዳርክ ብሉ የሆነ ሶፍት ከለሮች የመጡት አሁን ጊዜው እየሄደ በፋሽን ነው እንጂ በፊት ዎርም ከለሮች ነበሩ፣ ደመቅ ያሉ ከለሮች ነበሩ ማለት ነው። ለቀድሞው ደመቅ ያሉ፣ ላሁኑ ደግሞ ለአይን ለዘብ ያሉ ቀለሞች የምርጫው ካንዱ ከደማቅ ወደዚህኛው ለመሸጋገር የሄደበት በእርግጥ በትውልድ ሽግግር ሂደት ውስጥ ነው። እያንዳንዱ ትውልድ የራሱ ፈጠራዎች እና ትርጓሜ ሰጥቶ ይሄዳል። ነገሮች እየዘመኑ ይመጣሉ። ሁሉም የምናቃቸው አገር ቤት ያሉ ነገሮች ከባህላዊ አለባበሶች ጀምሮ ያሉት ነገሮች ሁሉ መልካቸውን እየተቀየሩ ነው ይመጡት ያ የሆነበት ከምን አኳያ ነው? ከደማቁ ወደዚህኛ ሄደው። አንደኛ በአሁኑ ጊዜ ቫራይቲ ከለሮች አሉ። በድሮ ጊዜ ይህም እንደማቀው አያቴ ከለር በጣም ፕሬሸስ ነገር እንደሆነ ነበረ። እነዚህ ስፌት የሚሰራበትን አለላዎች ወደ ከለር ለመቀየር ወደ ደመቅ ላለ ከለር ለመቀየር አንዳንድ ጊዜ ከህንድ የሚመጣ አለ። አንዳንድ ጊዜ ደግሞ አፍሪካ ውስጥ ኖርዝ አፍሪካ ውስጥ የሚሰሩ ቀለሞች አሉ ይሄ ከባህር ውስጥ ከሚወጡ ስኔል ምናምን በጣም ናቹራል የሆነ ከለር ነው እና በጣም ውድ ነው። አሁን ግን ይሄ አርቲፊሻል ከለሮች አሉ እና ብዙ ከለሮች ታገኛለህ በቀላሉ። ስለዚህ ሲገኝ ማቴሪያሉ ሰው መቀያየር ጀመረ። ሌላው የአደሬን ባህል ትንሽ ለየት የሚያደርገው ደግሞ ከውጭ ከሚመጣ ማቴሪያሎች ሞር ይጠቀሙ ነበር። ለምሳሌ ሲልክ በጣም ሲልክ፣ ወይም ሀሪር የሚባል ብዙ ይጠቀማሉ። ከህንድ ነው እሱ የሚመጣው እና ዛው ኢትዮጵያ ውስጥ የሚሰራ አይደለም። መሆኖም ግን ቤት ውስጥ በጥጥ ይሰሩ ነበረ ማቴሪያል በተለይ አውስትራሊያ ውስጥ ስ የዚህ ባህል ምን ያህል አለ በሀረሪ ሴቶች ዘንድ ስፌት የሚሰሩ የሀረሪ ሴቶች አሉ። አሁንም ያም ባህል በሰርግ በስጦታ በመሳሰሉት በጌጥነት ቤታቸው ውስጥ ይጠቀማሉ። አዎ አዎ፣ በጣም የሚገርም ነገር ቤታቸው እኔ ስሄድ አድሬ ቤቶች አብዛኛውን ጊዜ ስሄድ መለስተኛ ሙዚየም ነው ቤታቸው ውስጥ ያለው ስፌቱ ከግድግዳ ከዳር እንደ ዳር ነው። እነዚህ ስፌቶች እጅግ በጣም ብዙ ገንዘብ ነው የሚወጣላቸው። እና አሁን ባህሉን ሰው በጣም አስ አይደንቲቲ እንዴት ነው የባህላቸው ቅርስ አድርገው ስለ ያዙት ከማንነታቸው ጋር የተያያዘ ስለሆነ እጅግ በጣም ከፍ ያለ ቫሊዩ ነው የሚሰጡት። በአሁኑ ወቅት በርካታ የሆኑ የሚዳሰሱም ሆነ የማይዳሰሱ ቅርሳቅርሶች ኢትዮጵያ ውስጥ እንደዚሁ እየተመዘገቡ በተለይ በዩኔስኮ ዘንድ ከአገር አቀፍ አልፈው በዓለም አቀፍ በሆነ መልክ ወይም ሉላይ በሆነ ቅርስነት ተመዝግበው የሚገኙበት ጊዜ ነው። ይሄ የሀረሪ ባህል በጣም ልዩ ነው እና ይሄንንስ የስፌቱን ጥበብ እንደዚሁ በዩኔስኮ ለማስመዝገብ በማህበረሰቡ ዘንድ ምን የታለመ ወይም የተወጠነ ነገር አለ ወይም ሀሳቡስ በምን መልክ ይታያል? በሀረር ውስጥ አሁን አንድ ሙዚየም አለ ተብሏል። ምናልባት የሙዚየሙ አንደኛውም አላማ እነዚህን ነገሮች የጠፉ እንኳን ካሉ ማለት ነው፣ የእንጨት ስራዎች፣ ስፌቶች፣ መጽሐፎች፣ በቆዳ የተጻፉ ካሊግራፊ የሚባሉ መጽሐፎች ሀረር ውስጥ አሉ። እነሱን ፈልገው በዓለም ደረጃ እንዲታወቅ ማድረግ ነው። ምክንያቱም አሁን ሀረር ዩኒስኮ ስር ስላለች የታወቀች ያው የዓለም ሀብት ስር ስለተመዘገበች የሚቻላቸውን ነገር ሁሉ ያደርጋሉና ፕሪዘርቭ አርገው ያው ለመጪው ትውልድ እንዲያየውና ከዚያ ብዙ ሀሳብ እንዲፈልቅለት እየተጣጣሩ ነው ብዬ አምናለሁ። ይህን አስመልክቶስ በእርሶ ዘንድ ሀሳቡን ወደፊት ለመግፋት ምን ሳቢያ አለ? በተለይም የስፌቱንም ሆነ ሌሎች ባህላዊ ነገሮችን አክሎ ወደዛ በአጀንዳነት እንዲገፋ በአገር ቤትም ሆነ በዓለም አቀፍ ደረጃ ባደር ራሱ ቅርስነት የተመዘገበ ነው፣ ግን ከውስጡ ደግሞ ጎላ ብሎ የወጡ ለየት ባለ መልኮ ልዩ ትኩረት እንዲሰጣቸው ለማድረግ አው እኔ እንደ ያው ሄልስ ፕሮሞሽን ፕራክቲስ የብዙ ዘርፎችን ነው የሚያየው። በአጠቃላይ ጤናማ ለመሆን ኢኮኖሚካሊም ጤናማ መሆን አለባቸው ሴቶች። በተለይም እኔ ብዙ ሰአቴን የሴቶችን ህይወት ለማሻሻል ነው ፎከስ ያደረግኩት እነሱን የሚጠቅማቸውና ህይወታቸውን የሚያሻሽልላቸው ወይንም በኢኮኖሚ በኩል የገቢ ምንጭ የሚያፈነጭላቸው ነገሮች ሁሉ ካሉ በጣም ነው የሚስቡኝ በእውነት። እና ምናልባት እድሉ ካለ ሁልጊዜም እኔ የምሰራው በኮንሳልቴሽን ነው። ማለትም ከሰዎቹ ጋር ተባብሬ እነሱ የሚፈልጉትን ነገር ነው እና የሚፈልጉትን ነገር ለማጥናት በጣም ትትህና አለኝ። አመሰግናለሁ። ወይዘሮ ውዳድ ሳሊም የጤና ባለሙያና አንቂ፣ ስለ ቃለ ምልልሱ እናመሰግናለን። እኔም እንደዛው በጣም ነው ማመሰግነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።